የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ጀመረ። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ ማምሻውን አዲስ አበባ ገብተዋል። ዘገባ ይኖረናል። የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሐመድ የምሽቱ እንግዳችን ናቸው። ሸባብ ሶማሊያ ውስጥ የሚያካሄደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው ኢትዮጵያዊ ተዋቅነው እና የኢትዮጵያ ሚዲያዊ የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ። ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያሳፍ በሶማሊያ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ባለፈው ሳምንት ጥቃት ያደረሰው አልሸባብና አሁን ደግሞ በኢትዮጵያ ውስጥ ወደ ሰባት ኪሎ ሜትር አቅራቢያ መግባታቸው የተነገረው የኢትዮጵያ ሙጅሃዲን ስለተሰኘው ቡድን ማብራሪያ እንዲሰጡን በምሽቱ እንግዳ አድርገን ጋብዘናቸዋል። ከዜናው በኋላ በሚኖረን ጊዜ ይዘናቸው እንመለሳለን። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሴ አሸናፊና ግርማ ደገፋው ደግሞ በምስልና ድምጽ በማቀናበር የዚህ የሬዲዮ በቴሌቪዥን ዝግጅታችንን ወደ እናንተ በማድረስ አብረውን አሉ። አባየው ገበያው የዌብና ማህበራዊ ገጻችን ፕሮዲሰር ናት። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ የቀጥታ ስርጭታችን እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜና እንወሰዳችሁ። ምናመሻችሁ፣ አድማጮች የምሽቱን የዓለም ዜና የማሰማችው ቆንጅ ይታየ ነኝ። ግራይ ክልል ውስጥ በተካሄደው ጦርነት ወቅት ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የተሰየመው ኮሚሽን በኢትዮጵያ የመጀመሪያ ጉብኝቱን ትናንት ሰኞ ጀምረዋል። ኮሚሽኑ የሰብአዊ መብቶች የሰብዕናና የስደተኞች ደህንነት ዓለም አቀፍ ድንጋጌዎች ጥሰቶችን እንዲመረምር ባለፈው አመት ታህሳስ ውስጥ ሲቋቋም ሊታደስ የሚችል የአንድ አመት የስራ ዘመን ተሰጥቶት እንደነበረ ይታወሳል። ኢትዮጵያ የኮሚሽኑ መቋቋም ፍሬ ቢስ ነው ስትል እንደማትተባበር ገልጻ በወቅቱ ውድቅ አድርጋው የቆየች ቢሆንም በቅርቡ ግን እንዲገባ ፈቃድ ሰጥታለች። የኢትዮጵያ መንግስት ትናንት ባወጣው መግለጫ ከኮሚሽኑ ጋር የመተባበርን ጉዳይ እንደገና የምናጤ ነው በተግባሩና የመንግስታችንን አቋም ማክበር አለማክበሩን ተመልክተን ይሆናል ብሏል። የኮሚሽኑ አባላት ትናንት ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው መነጋገራቸውን ለመንግስቱ ቅርበት ያለውን ፋና ብሮድካስቲንግን ጠቅሶ አዣንስ ፍራንስ ፕሬስ ዘግበዋል። ኬንያዊ፣ ሽሪላንካዊና አሜሪካዊ ባለሙያዎች ያካተተው ይህ ኮሚሽን እስከፊታችን ቅዳሜ ሐምሌ 23 2014 ዓ ም ኢትዮጵያ ውስጥ እንደሚቆይ እና ሪፖርት እንደሚያወጣ ታውቋል። ከኮሚሽኑ ጋር እንደሚተባበሩ አሳውቀው የነበሩት ትግራይን እያስተዳደሩ ያሉት ባለሥልጣናት ፌዴራል መንግስቱ በኮሚሽኑ ላይ የራሱን ሐሳብ ለመጫን እና ተአማኒነቱን ለመሸርሸር ይጥራል ብለው ከሰዋል። በጥቅምት 2013 ዓ ም በመንግስቱ ኃይሎች እና በህወሀት መካከል የተቀጣጠለው ጦርነት በቀጠሉት ሁለት ዓመታት ውስጥ የኤርትራን ጦርም ጨምሮ መላ ትግራይን አዳርሶ ለአጎራባች አማራና አፋር ክልሎችም የተረፈ ሲሆን በውጊያዎቹ ውስጥ በሲቪሎች ላይ ለተፈጸሙ የበረቱ ጥቃቶችና በደሎች ሁለቱም ወገኖች ሲወነጃጀሉ ቆይተዋል። የኢትዮጵያ መንግስት ባለፈው መጋቢት የተናጠል ተኩስ አቁም ካወጀ ወዲህ የተጋጋለ ውጊያ ባመዛኙ ጋብ ቢልም ክልሉ ግን በከበባ ውስጥ በመሆኑ የባንክ፣ የስልክ፣ የኢንተርኔት አገልግሎቶችና የነዳጅ አቅርቦት የበረታ ችግር መኖሩ እየተነገረ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ባካሄዱትና በዚህ ዓመት መጀመሪያ አካባቢ ባወጡት ሪፖርት በሁሉም ወገኖች በሰብና ላይ የተፈጸሙ ጥፋቶች መኖራቸውን የሚያመላክቱ ማስረጃዎችን ማግኘታቸውን ገልጸው ነበር። ቱኒዥያውያን አዲሱን ሕገ መንግስት እንደሚደግፉ የውሳኔ ህዝቡ ቅድመ ውጤቶች ጠቆሙ። ፕሬዚደንታዊ ስልጣኖችን እጅግ የሚያሰፋ የሆነው አዲሱ የቱኒዥያ ሕገ መንግስት ትናንት ሰኞ የተካሄደውን ውሳኔ ህዝብ በቀላሉ ሊያልፍ መቻሉን ድምፅ ሰጥተው በሚወጡ ሰዎች አስተያየት ላይ የተመረኮዘ ግምገማ አሳየ። በውሳኔ ሕዝቡ ድምፃቸውን የሰጡት ሰዎች ቁጥር ግን እጅግ ዝቅተኛ እንደነበረ ተመልክቷል። ባለፈው ዓመት ፕሬዚደንት ካይስ ሳኢድ ሀገሪቱን ለዓመታት ተሽመድምዳ ከቆየችበት ሁናቴ መታደግ አለብኝ ብለው ፓርላማውን ማገዳቸውና ራሳቸው በአዋጅ አስተዳደሩን ሲመሩ መቆየታቸው ይታወሳል። ከዚያም ባለፈው ወር ነው አዲስ ህገ መንግስት ያወጡት። አዲሱ ህገ መንግስት የአስተዳደሩንና የፍትህ አካሉን ስልጣን ለፕሬዚደንቱ የሚሰጥ ከመሆኑም ሌላ የምክር ቤቱን ስልጣን በማዳከም የፕሬዝደንቱን ስልጣን የሚቆጣጠር አካል እንዳይኖር የሚያደርግ ነው። የትናንቱ ህገ መንግስታዊ ውሳኔ ህዝብ ይፋ ውጤቱ በአንክሮ እየተጠበቀ ሲሆን የምርጫ ኮሚሽኑ ውጤቱን ከጥቂት ጊዜ በኋላ እንደሚያሳውቅ እየተጠበቀ ነው። የምርጫ ኮሚሽኑን የቦርድ አባላት ፕሬዚደንቱ የቀየሯቸው ሲሆን ተቃዋሚዎች ውሳኔ ህዝቡ በዚህ ኮሚሽን በተካሄደ ድምፅ አሰጣጥ ተአማኒነት ይኖረዋል ወይ ብለው ጥያቄ አንስተዋል። ከቀደሙት ምርጫዎች ጋር ሲነጻጸር የነጻ ታዛቢዎች ቁጥርም አናሳ መሆኑንም ተቃዋሚዎቹ አንስተዋል። ፕሬዚደንቱ ትናንት ድምፃቸውን ሲሰጡ ውሳኔ ህዝቡን የአዲስ ሪፐብሊክ መሰረት ብለውታል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፕሬዚደንት ባይደን ከኮቪድ የህመም ምልክቶቻቸው በእጅጉ እያገገሙ መሆናቸውን ሐኪማቸው ተናገሩ። ፕሬዚደንት ጆ ባይደን የነበሯቸው የኮቪድ-19 የህመም ምልክቶች በጠቅላላ ማለት በሚያስችል ደረጃ ተወግደውላቸዋል ነው ያሉት ሐኪማቸው። ትናንት ፕሬዚደንት ባይደን ከቀን ወደ ቀን እየተሻለኝ ነው ብለዋል። ዋይት ሀውስ በጣም ተላላፊ የሆኑትን የኮሮና ቫይረስ ዝርያዎች በደንብ ሊከላከሉ የሚችሉ አዳዲስ የክትባት አይነቶችን መስራት ስለሚቻልበት መንገድ የሚወያይ ጉባኤ ዛሬ ለማካሄድ ማቀዱንም ዜናው ጨምሮ አስታውቋል። ፕሬዚደንቱ ባለፈው ሳምንት ሐሙስ ለኮቪድ-19 መጋለጣቸው በምርመራ ከታወቀበት ጊዜ አንስተው በዋይት ሀውስ ራሳቸውን ከሌላ ሰው ለይተው ተቀምጠዋል። ፓክሲሎቪድ የተባለውን የጸረ ኮቪድ መድኃኒትና ጥቂት መጠን ያለው አስፒሪን ለደም ማቅጠኛ ሲወስዱ መቆየታቸው ተገልጿል። እንደ ዋይት ሀውስ ባለስልጣናት እምነት የፕሬዝደንቱ የኮቪድ-19 የሕመም ምልክቶች ቢኤ5 የተባለው የኦሚክሮን ቫይረስ ዝርያ አይነት ነው። የዋይት ሀውስ የጸረ ኮቪድ ምላሽ አስተባባሪ ዶክተር አሺሽ ጃ እንዳሉት በአሁኑ ወቅት ዩናይትድ ስቴትስ ውስጥ ካሉት የኮቪድ-19 ተጋላጮች ውስጥ ከ75 እስከ 80 ከመቶ የሚሆኑትን የያዛቸው ቢኤ5 የተባለው የኦሚክሮን ዝርያ አይነት ነው። ቀዳማዊት እመቤት ጂል ባይደን ከቫይረሱ ነጻ ሲሆኑ ላልተወሰነ ጊዜ ዴላዌር በሚገኘው መኖሪያ ቤታቸው እንደሚቆዩ ተገልጿል። ሩሲያ በጥቁር ባህር ዳርቻ ያሉ አካባቢዎችን በሚሳይል ደብድባለች ስትል ዩክሬን አስታወቀች። ዩክሬን ሩሲያ በጥቁር ባህር ዳርቻ ያሉ ይዞታዎቿን ዛሬ ማክሰኞ በሚሳይል እንዳጠቃች ነው ያስታወቀችው። ከጥቂት ቀናት በፊትም ሩሲያ በዩክሬን ኦዴሳ ወደብ ላይ የሚሳይል ጥቃት ማድረሷ ሲታወስ ድርጊቱ ዩክሬን የእህል አቅርቦት ወደ ውጭ መላክ እንድትጀምር በሁለቱ ሀገሮች መካከል የተደረሰውን ስምምነት ተግባራዊነት በተመለከተ ጥያቄዎች ማስነሳቱ አይዘነጋም። ይህ በዚህ እንዳለ ትናንት ሰኞ የተባበሩት መንግስታት ድርጅት በጥቂት ቀናት ውስጥ ከዩክሬን የእህል አቅርቦት መውጣት ይጀምራል ሲል አስታውቋል። ኪቭ ኢንዲፐንደንት የተባለ ነጻ የዜና አውታር እንደዘገበው የዩክሬን የመሰረተ ልማት ሚኒስትር እህል ወደ ውጭ የመላክ እንቅስቃሴው ከነገ ረቡዕ ጀምሮ ይቀጥላል ብለዋል። በመጨረሻም ሩሲያ ውስጥ ካለፈው የካቲት አንስታ በእስር ላይ የምትገኘው አሜሪካዊት የቅርጫት ኳስ ኮከብ ብሪትኒ ግራይነር የፍርድ ሂደት ዛሬ መቀጠሉ ተሰምቷል። ግራይነር በየካቲት ወር ሞስኮ አውሮፕላን ማረፊያ ላይ ሱስ አስመጪ ቁስ ይዛ ተገኝታለች ተብላ ክስ ቀርቦባታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቁንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ ዘገባችን በቀጥታ ወደ ስልክ መስመር ነው ምናል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ ሀገራት የሚያደርጉትን ጉብኝት በመቀጠል ዛሬ አዲስ አበባ ገብተዋል። የሩሲያ የውጭ ጉዳይ ሚኒስትር ቦሌ ዓለም አቀፍ አውሮፕላን ማረፊያ ማምሻውን ሲደርሱም የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሩሲያውን የውጭ ጉዳይ ሚኒስትር ጉብኝት በተመለከተ ተጨማሪ መረጃን አጠር አድርጎ ሊያካፍለን የአዲስ አበባው ዘጋቢያችን እስክንድር ፍሬው መስመር ላይ ይገኛል። እስክንድር እንደምናመሸ እንደምናመሸሽ በቀጥታ ወደ ወደ አንተ ልመለስ ና እስቲ አጠር አድርገህ አካፍለን መረጃውን መቀጠል ትችላለህ። ምን አለ እጅ ከምን የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላብሮቭ ቀደም ሲልም እንዳልሽው ዛሬ ከሰዓት በኋላ አመሻሹ ላይ ነው አዲስ አበባ የገቡት። በመንደርደሪያው ላይ እንደተጠቀሰውም የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን አቀባበል አድርገውላቸዋል። የሰርጌይ ላብሮቭ የአፍሪካ ጉብኝት ከኢትዮጵያ በተጨማሪ ግብፅን፣ ኮንጎን እና ዩጋንዳን ያካተተ ነው። ሶስቱን ሀገራት ከጎበኙ በኋላም ነው ወደ ኢትዮጵያ የመጡት። ላብሮቭ በአዲስ አበባ ቆይታቸው በሩሲያና በኢትዮጵያ መካከል ስላለው የሁለትዮሽ ግንኙነት እንደዚሁም በሌሎች ዓለም አቀፍ ጉዳዮች ላይ ከኢትዮጵያ መንግስት ባለስልጣናት ጋር እንደሚወያዩ የውጭ ጉዳይ ሚኒስቴር አስታውቋል። ላብሮ ወደ አዲስ አበባ የመጡት ከዩክሬን ጦርነት ጋር በተያያዘ አገራቸው በተለይ ከበራቡ ከፍተኛ ጫና ውስጥ ባለችበት እና ፍጥጫ ውስጥ በገባችበት ወቅት ነው። ኢትዮጵያ እንደሚታወቀው ከዩክሬኑ ጦርነት ጋር በተያያዘ ገለልተኛ አቋም ካንጸባረቁ የአፍሪካ ሀገራት አንዷ ነች። አዲስ አበባ እንደሚታወቀው የአፍሪካ ህብረት መቀመጫ ምለች ሲሆን እናም የሩሲያው የውጭ ጉዳይ ሚኒስትር ሰርጌ ላብሮቭ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን የስራ ኃላፊዎች ጋር ተገናኝተው እንደሚወያዩም ይጠበቃል። ጉብኝቱ ሁለተኛው የሩሲያ የአፍሪካ ጉባኤ ሊካሄድ ጥቂት ወራት በቀሩት ጊዜም እየተካሄደ ነው። የኢትዮጵያ መንግስት የአፍሪካ ህብረትና በአዲስ አበባ የሚገኘው የሩሲያ ኤምባሲ የውጭ ጉዳይ ሚኒስትሩን የአዲስ አበባ ጉብኝት በተመለከተ ዝርዝር ፕሮግራም አላሳወቁ እስካሁን ማለት ነው። በአሜሪካ ድምጽ የተጠየቁት በአዲስ አበባ የሩሲያ ኤምባሲ ቃል አቀባይ የሚኒስትሩን አገልግሎት ከሚኒስትሩ አገልግሎት ማረጋገጥ አለብን ብለዋል። ፕሮግራማቸውን በተመለከተ ማለት ነው። እንግዲህ የስልክ መስመሩ ተቋረጠ። በመጀመሪያም እስክንድርን ወደ ስልክ መስመር በስልክ ማብራሪያ እንዲሰጠን ስንጋብዘው የስልክ መስመሩ እያስቸገረ ነበር። ግን ደግሞ ያው እስክንድር እንዳለው ገና አዲስ አበባ መግባታቸው ነው። ዘርዘር ያሉ መረጃዎችን ለማግኘት ከፍተኛ ጥረት እያደረጉ ነው። ዘጋቢዎቻችን በነገው ምሽትም በነገው ዕለትም ሰፋ ያሉ መረጃዎችን አካተን እንመለሳለን። ከዚሁ የ ውጭ ጉዳይ ሚኒስትሩ ዘገባ ሳንወጣ የላቭሮቭ የአፍሪካ ጉብኝት የሀገራቸው ዩክሬንን በመውረሯ ሳቢያ ከምዕራቡ ዓለም እየመጣባት ያለውን ውግዘት በመከላከል ላይ ያተኮረ እንደሆነ። የምዕራቡ ዓለም ሀገራትን በምስራቅ አፍሪካ ኢትዮጵያን ጨምሮ ለተከሰተው ከፍተኛ የምግብ እጥረት መባባስ ሩሲያን ተጠያቂ ያደርጋሉ። ነገር ግን ኢትዮጵያ በበኩሏ ከትግራይ አማጽያን ጋር በምታደርገው ጦርነት ሳቢያ ከምዕራቡ ዓለም ግፊት የመጣባት እና የሩሲያንም የረጅም ጊዜ ታሪካዊ ግንኙነት ያላት ሀገር ናት። እነዚህን ዘገባዎች አካቶ ዘገባ ያደረሰን ፍሬድ ሃርተር የአሜሪካ ድምጽ ዘጋቢ ከአዲስ አበባ ነው። እንግዱ ወልዴ የዚህን ዘገባ ዝርዝር ያሰማናል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአፍሪካ የሚያደርጉትን ጉብኝት የሚያገባድዱት የኢትዮጵያ ባለሥልጣናትን አዲስ አበባ ላይ በማነጋገር ሲሆን በዚህም ሀገራቸው በዩክሬን ላይ በምታካሄደው ጦርነት ምክንያት ሌሎች ሀገሮች በረሃብ እንዲጠቁ ሆኗል የሚለውን ክስ መከላከሉን ይቀጥላሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስትሩ በተጨማሪም ከትግራይ ሰራዊት ጋር በነበረው ግጭት የሰብአዊ መብት በመጣስ ተወንጅላ ከምዕራቡ ዓለም ጋር የሻከረ ግንኙነት ውስጥ ከገባቸው ኢትዮጵያ ጋር ሀገራቸው ግንኙነቷን የምታጠናክርበትን መላም ይሻሉ። ከሌሎች ሀያላን አገሮች አንጻር ሲታይ ሩሲያ በኢትዮጵያ ያላት ታይታ እጅግም ነው። እንደ ዩናይትድ ስቴትስ ትልቅ የእርዳታ ዱካ የላትም። እንደ ቻይናም በመሠረተ ልማት ላይ ከፍተኛ ተሳትፎ የላትም። ነገር ግን ሁለቱ ሀገሮች ጠንከር ያለ ዲፕሎማሲያዊ ግንኙነት አላቸው። በጥቅምት 2013 የትግራይ ጦርነት ከተጀመረ ወዲህ ሩሲያ ኢትዮጵያ ላይ በተባበሩት መንግስታት ይደርስባት የነበረውን ጫና ስትከላከልላት ቆይታለች። ጉዳዮች በዝግ ስብሰባ እንዲታዩ፣ እንዲሁም ድምፅን በድምፅ የመሻር መብቷን ተጠቅማ በመብት ጥሰት ክስ በኢትዮጵያ ላይ ሊወጣባት የነበሩ የአቋም መግለጫዎችን አግዳለች። በአዲስ አበባ ያሉ ሰዎች ከምዕራቡ ዓለም ይልቅ ለሩሲያ ያላቸውን ጥሩ አመለካከት መግለጻቸው ያልተለመደ ነገር አይደለም። የጠቅላይ ሚኒስትር አብይ አህመድ መንግሥት የምዕራቡ ዓለም ለህወት ወገን ድጋፍ ከማድረጉ ሴራ ጀርባ ሆኖ ይመራል የሚል ሐሳብን ያዘለ ክስ ያቀርባል። ገለልተኛ ተመራማሪው ሞገስ ዘውዱ ተሾመ የሩሲያና የኢትዮጵያ ግንኙነት ጥልቅና ታሪካዊ ነው ይላሉ። ኢትዮጵያን ገቨርንመንት ስ በቀዝቃዛው የዓለም ጦርነት ወቅትም ቢሆን በወቅቱ ከነበረችው ሶቪየት ሕብረት ጋር በመወገን ኢትዮጵያ መልካም ግንኙነት ነበራት። አሁን ኢትዮጵያ ገብታበት ካለው አጣብቂኝ አንጻርም ስናየው ሩሲያ ባላት የዓለም አቀፍ ግንኙነትና የውጭ ግንኙነት የኢትዮጵያን አቋም ስትደግፍና በጸጥታው ምክር ቤትም ከጎኗ ስትቆም ነው የምናየው። የኢትዮጵያ ባለስልጣናት የጥቁር ባህር ተከፍቶ የስንዴ ምርት ለገበያ እንደሚቀርብ ማረጋገጫውን ከውጭ ጉዳይ ሚኒስትር ላቭሮቭ ሊጠብቁ ይችላሉ ተብሎ ይገመታል። ኢትዮጵያ የስንዴ ምርትን በማሳደግ ራሷን ለመቻል እቅድ አላት። አሁን ባለው ሁኔታ ግን አርባ በመቶ የሚሆነው የእህል ፍላጎቷን የምትሸፍነው ከዩክሬንና ሩሲያ ከምትገዛው ነው። ሰላሳ በመቶ የሚሆነው ኢትዮጵያዊም ከዓለም ገበያ ከሚሸመተው እህል ምጽዋት ጠባቂ ነው። የትግራይ ጦርነት ቀጥሎ በነበረበት ባለፈው ዓመት ሩሲያ ከኢትዮጵያ ጋር የጸጥታ ትብብር በመፈራረሟ ሀገራቸው ለኢትዮጵያ የሚሰጡትን እርዳታ የገቱና በአዲስ አበባ የሚገኙ የምዕራቡ ዓለም ዲፕሎማቶች ቅንድባቸውን በግርምት ከፍ እንዲያደርጉ አድርጓል። በኦንታሪዮ ኩዊንስ ዩኒቨርሲቲ የሚገኙት ፕሮፌሰር አወት ወልደ ሚካኤል እንደሚሉት ግን ሩሲያ በኢትዮጵያ የሚገኘውን የምዕራቡን ዓለም መተካት አትችልም። በተለይ አሁን በትግራይ የሚካሄደው ጦርነት መቀዝቀዙን ተከትሎ ጠቅላይ ሚኒስትሩ ከአሜሪካ ጋር ግንኙነታቸውን ለማሻሻል እየሞከሩ ያለበት ወቅት ነው። የኢትዮጵያው ጠቅላይ ሚኒስትርና የምዕራቡ ዓለም ግንኙነት ከስድስት ወራት ወይም ከአንድ ዓመት በፊት እንደነበረው መጥፎ አይመስለኝም። የምዕራቡ ዓለም ጠቅላይ ሚኒስትሩንም ሆነ ፖሊሲያቸውን እንደበጎ በመመልከት ላይ ነው። አዲስ አበባና የምዕራቡ ዓለም መዲናዎች ግንኙነታቸውን እያሻሻሉ ካለበት ሁኔታ አንጻር ስናየው ጠቅላይ ሚኒስትር ላቭሮቭ ነገሮችን ለመቀየር ብዙም እድል የላቸውም። ባለፈው መጋቢት የሩሲያ ዩክሬንን መውረር አስመልክቶ በተባበሩት መንግስታት በወጣው የአቋም መግለጫ ላይ ኢትዮጵያ ድምጸ ተአቅቦ አድርጋለች። ይህ በእንዲህ እንዳለ ላቭሮቭ ወደ ኢትዮጵያ ከመጓዛቸው በፊት በዩጋንዳም ጉብኝት አድርገዋል። የዩጋንዳው ፕሬዚደንት ዩዌሪ ሙሴቪኒ በመከላከያና ደህንነት ረገድ ጠንካራ የሁለትዮሽ ግንኙነት እንደሚሹ አስታውቀዋል። ፍሬድ ሃርተር ከአዲስ አበባ ለላከው ዘገባ እንግዲህ ወልደነኝ ከአሌክዛንድሪያ ቨርጂኒያ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። አሁን ተከታዩ ዘገባችን ረዘም ያለ ሰዓት የሚወስድ ወይም ደቂቃዎች ይቅርታ፣ የሚወስድ ዘገባ ነው። እንደ አስቀድመን ለመናገር ነው ርዝመቱን ወደ ሶማሌ ክልል የምናልፍበትና በመግቢያችን ላይ እንዳስተዋወቅናችሁ የክልሉን ፕሬዚዳንት አቶ ሙስጠፌ መሐመድን ቃለምልልስ ያካተተ ዘገባ ነው። የኢትዮጵያ ሶማሌ ክልል ሐምሌ አስራ ሶስት ቀን ኢትዮጵያ ድንበርን አቋርጦ ከገባው የአልሸባብ ታጣቂዎች ቅርንጫፍ የሆነው እና የክልሉ ፕሬዚዳንት የኢትዮጵያ ሙጂሃዲ የተባለ ኢትዮጵያውያንን የያዘ የታጠቀ ቡድን ጋር በተካሄደው ውጊያ አንድ መቶ የሚሆኑ ታጣቂዎች መገደላቸውን እና አስራ ሶስት መኪናዎቻቸው መውደማቸውን በቁጥር ብዙ በርከት ያሉ የጦር መሳሪያዎች መወረሳቸውን ክልሉ ያስታወቀ ሲሆን የክልሉ ፕሬዚዳንት አቶ ሙስጠፋ ሙስጠፌ መሐመድ ኡመር ለጸጥታ ኃይሎች ከፍተኛ ድጋፍ ያደረገውን የክልሉን ህዝብ አመስግነዋል። አልሸባብ በበኩሉ የዩናይትድ ስቴትስ መንግስት ያለበትን ላሳወቀ የአምስት ሚሊዮን ዶላር ሽልማት ለመስጠት ቃል የገባችለትን መሪውን ፉአድ መሐመድ ካሌፍ ሸንጎሌን በድንበር አካባቢ የሚገኙ ተዋጊዎችን ለማሰልጠን የላከ መሆኑን ጠቅሷል። አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ የሶማሊያ ከተሞች ላይ ጥቃት ማድረሱ ባለፈው ሳምንት ረቡዕ ተዘግቧል። በእለቱም በአልሸባብ ታጣቂዎችና በኢትዮጵያውያን የሶማሌ ክልል ልዩ ኃይል አባላት መካከል በተካሄደ ውጊያ ከሁለቱም ወገን ሰማኒያ ሰው መገደሉን ከሁለቱም ወገኖች የወጡ መረጃዎችን ጠቅሰን መዘገባችን ይታወሳል በ የሶማሌ ክልል ባለስልጣናትና በጉዳዩ ላይ እውቀት ያላቸውን ባለሙያዎች የአልሸባብ ተዋጊዎች ኢትዮጵያ ውስጥ መግባታቸውን እና አሁንም ድረስ እንቅስቃሴ ላይ መሆናቸውን ጠቅሶ የሶማሌ የአሜሪካ ድምጽ የሶማሌኛ ክፍል ዝግጅት ዘግቧል። ኦማር መሐመድ አቡ ያንን የተባሉ አሁን ኑሯቸውን በስዊድን ያደረጉ የቀድሞ የአልሸባብ ባለስልጣን እንዲሁም ለደህንነታቸው ሲሉ ስማቸው እንዳይቀለጽ የጠየቁ ሌላ የአልሸባብ የቀድሞ ኃላፊ ለቪኦኤ የሶማሌኛ ቋንቋ አገልግሎት እንደገለጹት አልሸባብ ኢትዮጵያ ውስጥ እያደረገ የሚገኘውን እንቅስቃሴ የሚመሩት ትውልዳቸው ከኢትዮጵያ ሶማሌ ክልል የሆነ አሊ ዲያር የተባሉ አንጋፋ የአልሸባብ ኮማንደር መሆናቸውን ገልጸዋል። ስለ ጥቃቱና የኢትዮጵያ ሙጃሃዲን ስለተባለው ቡድን ማብራሪያ እንዲሰጡን የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ኡመርን ለቃለ ምልልስ ጋብዘናቸዋል። እንደሚከተለው ተሰናድተዋል። በጣም አመሰግናለው። በኢትዮጵያ የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ መሀመድ ኦመር ለቃለ ምልልስ ፈቃደኛ ስለሆኑ በቀጥታ ወደ ጥያቄ ነው የምገባው። ካሉበት ቦታም አንጻር የኔትወርክ ችግር ያለበት ቦታ ነው ዛሬ የሚገኙት እንደነገሩኝና፣ በቀጥታ ወደ ጥያቄ ልግባ። ሰሞኑን አልሸባብ በኢትዮጵያ ድንበር አቅራቢያ በሚገኙ ከተሞች ላይ ጥቃት እንዳደረሰ ተዘግቧል። በተጨማሪ ደግሞ ትላንት የወጡ መረጃዎች የኢትዮጵያ ሙጅሃዲን ት የተሰኘ ቡድን ሌላ ጥቃት የተቀናጀ ጥቃት ለማድረስ ሲንቀሳቀስ እንደነበረ ተዘግቧልና፣ እስቲ ሁለቱ አንድነትና ልዩነት ካላቸው ምንድን ነው የሆነው? በእርሶ በኩል እይንገሩን። አመሰግናለሁ ሲሆን አሁን የሚገኘው በሸቤሌ ዞን ፌር በሚባል ከተማ ነው። የመጨረሻ የኢትዮጵያና የሶማሊያ ድንበር ደቡብ ምስራቅ አካባቢ ይሄ ከተማ ነው። ትላንትና ወደ ሀገራችን ጥቃት ለመፈጸም እንደገባው የሸባብ ሀይል የተመሳበት አካባቢ ነው ይሄ የአሚያል ምድር አካባቢ። እንዳልሽው በሰሞኑ ድርጅት የተሳተፈው ሸባብ ሲሆን፣ ነገር ግን የኢትዮጵያ ሙጃሄዱን የሚባለው ቡድን ሸባብ ሆኖ ከአለም አቀፍ የሽብር ሽብር ቡድኖች ጋር እንዲሁም ከቀጠናው ጥበቶቻችን ጋር በመሆን ሸባብ ሶማሊያ ውስጥ የሚያካሂደውን አይነት ስራዎች የሚሰራ ኢትዮጵያዊ ቡድን ተዋቅሮ ነው ኢትዮጵያዊ ቡድን ተዋቅሮ ነው እና የኢትዮጵያ ሙጃሄዱን የሚባለው በሸባብ ውስጥ የነበሩ ከኢትዮጵያ ዜግነታቸው ከኢትዮጵያ የሆኑ ለምሳሌ ሶማሌዎች ሊሆኑ ይችላሉ። ሌላ ቋንቋ ተናጋሪ ኢትዮጵያ ሊሆኑ ይችላሉ። እነሱ ተሰብስበው ተለይተው ተደራጅተው ወደ ኢትዮጵያ እንዲገቡና የሽብር ስራውን ኢትዮጵያ ውስጥ እንዲያስፋፉ ነው። ስለዚህ ልዩነታቸው ቀጠና ነው እንጂ አላማቸው አንድ ሆኖ የተሰጣቸው ምድብ ይለያያል። አንዱ የሶማሊያ ውስጥ ይቀጥላል። አንዱ ደግሞ ሶማሌ ውስጥ ተፋክትልና ብሎ ስለሚያስር ሸባብ ያንን የሽብር ተግባር ወደ ኢትዮጵያ ውስጥ ሄዶ የሚ የሚሰራ ቡድን ነው። ኢትዮጵያ ሙጃሂዲን የሚባሉት ባለፈው ሳምንት ረቡዕ በዩድ እና አቶ የሚባሉ ሁለት የሶማሊያ ከተማዎች ውስጥ የአልሸባብ ታጣቂዎች ጥቃት ማድረሳቸውን የአካባቢው ባለስልጣናት ገልጸዋል። አሁን ደግሞ በትላንትና ሁለት ደግሞ ጥቃት ሊያደርሱ እንደነበር ተገልጿል። እና ጥቃት የደረሰበት ቦታና ለማድረስ እቅድ የተያዘበት ቦታ በአቀማመጥ ደረጃ ተመሳሳይ ቦታ ነው። ዩድ እና አቶ የሚባሉ ከተሞች ከረፍ ከተማ ናቸው ሁለቱም፣ እና ግማሽ ኢትዮጵያ ግማሽ ሶማሊያ ነው። ውጭቱን ሲካሄድ የነበረው አንድ የተወሰነ ሰዓት ሶማሊያ ውስጥ የተወሰነ ሰዓት ኢትዮጵያ ውስጥ ነው ኦልተርኔት እያደረገ ፣ ስለዚህ ግንብኛ ድንበር ላይ ያሉ ሁለት ከተሞች ናቸው ሁለቱም። ከድንበር አስር ኪሎ ሜትር አምስት ኪሎ ሜትር ሳይሆን ድንበሩ ላይ ራሱ ድንበሩ ለሁለት የሚከፍላቸው ከተሞች ናቸው ሁለቱም ቦታ እና እዛ ላይ ጥቃት ፈጽመው በየድ በኩል ብዙም መሄድ አልቻሉም። በአቶ አቶ ሎን በኩል ሰብሮ ገብተው ይሄ የኢትዮጵያ መጃሄድ የሚባለው ቡን ለማስገባት ነው ጥቃቱ የፈጸሙት። ስለዚህ በዛ ሳይድ ገብተው የተወሰኑ ኪሎ ሜትሮች ወደ መቶ ኪሎ ሜትር አካባቢ ውስጥ ገብቶ ነበረ። አብዛኛው ሰው መቶ ኪሎ ሜትር ብዙ ነው ልል ይችላል፣ ግን ብዙ ቦታ ከተማ የለም በጣም ክፍት የሆነ ቦታ ነው። የመጀመሪያ ከተማ የሚገኘው ከዛ አካባቢ ምናልባት መቶ አምሳ ምናምን ሊሆን ይችለ፣ መቶ አርባ ትናንሽ ቀበሌዎችን አልፎ ነው ወደዛ የገባው። ሀሳቡ የነበረው ኤልቴሬ የሚባል ማሌ ከዜ ወረዳ አካባቢ ተራራማ ቦታ ነው የኛና የኦሮሚያ ቦርደር አካባቢ ያለው እዛ በኩል አልፎ ወይም እዛ መሽጎ በሶማሌና ኦሮሞ ኦሮሚያ ቦርደር በተለይ ባሌ አካባቢ ለመንቀሳቀስ ነው። አሁን ከተያዙት የሸባብ ሰዎች የተገኘው መረጃ የሚያመለክተው ይሄ ቡድን ገብቶ ነበር። ወዲያውኑ ነው የተከበበው ከገባ በኋላ። ነገር ግን ያ ያ የተከበበው ቡድን ለማስለከት በተለያዩ ቦታዎች ሌላ ሁለት ቦታዎች ላይ ኃይል አንቀሳቅሶ ያከበበው ኃይል እንዳይደመሰስ እዛ የከበበው ኃይል እንዲለቅለት ነው። ትንሽ እንደዛ ነው፣ እኛ ያሰብ ነው። ከሚሊትሪ ስትራቴጂ በሌላ ቦታ ወከባ ያደርገው ወከባ ያደርገው ከፊት ከዋናው ድንበር ሰባት ኪሎ ሜትር ነው የገባው በትላንትና። ከዋናው ድንበር እንግዲህ፣ ዋናው ድንበር ሲባል ተራራማ ኤሪያ ነው። በደህና ጊዜን ብዙ ሰው የሌለበት አካባቢ ነው። ነገር ግን ሲገባ በዛ አካባቢ የእኛ ልጆች ሄደው ተገናኝተው ደብሱፋቸዋል። በአሁኑ ሰዓት ከገባው ሀይል ውስጥ ምናልባት በአፈሳ የሚገኝ በየቦታው ቲሻው ከሌለ በስተቀር ሙሉ በሙሉ ተደምስሷል። ሁሉም ያለ ነው፣ ፌርፌር ከተማ ነው። ቀጣይ በድንበር አካባቢ ያለውን ሁኔታ ምን እናድርግ፣ ለወደፊቱ እንዲህ ነገር እንዳይሞክር ዲተረንስ ምን ይመስላል የሚለውን ነገር እየተወያየን ነው። አልሸባብ በዓለም አቀፍ ደረጃ በአሸባሪነት የተፈረጀ ድርጅት ነው። ዲን የኢትዮጵያ ሙጃሀዲን የሚለውን ስም ቡድኑ ለራሱ ነው ራሱ የሰጠው፣ ወይስ ይሄ ቡድን መሆኑ እንዴት ታወቀ? እስቲ ስለዚህኛው ቡድን ይንገሩን። የታወቀው በኢንተርቪው ነው። እንግዲህ የተማረፉ ሰዎች አሉ። የተማረፉ ሰዎች ቡድን ናቸው ስንል እኛ የኢትዮጵያ ሙጃሂዲን እንባላለን። የሸባብ አካል ሁለት አደለም፣ የሸባብ አካል ሆነው እንትን ማለት እኮ ነው። መከላከያ አደለም የምንለው በሀገራችን መከላከያ፣ ተብለው ደግሞ ሰሜን ዝ ምስራቅ ዝ እንደዚህ ይባላል። እና የኢትዮጵያ ሙጃሂዲን የሚለው ስም የመጣው? ሸባብ ሌላ ጊዜም ሶማሊያ ውስጥ ሆኖም ራሱን ሙጃሂድን ነው የሚጠራው። የሶማሌ ጂሀዲስቶች ማለት ነው፣ በዛ ብሎ ራሱ የሚጠራው ለአላህ ሲሉ የሚወቱ ማለት እኮ ነው ሙጃሂድ። የኢትዮጵያ ምለ ተጨመረበት። በአሁኑ ሰዓት ሸባብ ኢትዮጵያ ውስጥ ረብሻ እንዲፈጥር ተልእኮ ስለተሰጠው የኢትዮጵያ ቅርንጫፍ እንደ ማለት ነው የሚቆጥረው እንጂ የተለየ አይደለም፣ ሸባብ ራሱ ነው። ስለዚህ ይሄ ጥቃት ተከታታይነት ያለው ተከታታይነት ያለው ማለት እንግዲህ አልሸባብ ባለፈው ሳምንት ረቡዕ ብለን ካነሳ ነው ነው በወቅቱ ሮይተርስ ዘገባ አስነብቦ ነበር። በውጊያው የፖሊስ አባላት አስራ ሰባት ከአልሸባብ ደግሞ ስልሳ ሶስት ታጣቂዎች መገደላቸውን ሪፖርት አውጥቶ ነበር። እና በጥቃቱ የደረሱት ጉዳቶች እንደተባለው ተባለው ይሄ ቁጥር ነው ወይስ ተጨማሪ አለው? እዛው አካባቢ ነው እንግዲህ መጀመሪያ ቆስሎ በኋላ የሞተ ምናምን ሊኖር ይችላል። እዛው አካባቢ ነው ግን ቁጥሩ በደንብ ነው የእኛ ልጅ እየታገሉት እዛው ትንሽ በቁጥር ትንሽ ቢሆኑም በአስር እቅት ቢገለጡም በጣም ነው ታግሎው እዛ ቦታ ላይ ከስድስት ሰዓት በላይ ያቆያቸው ከፍተኛ ጉዳትም አድርሰዋል። ነገር ግን ሸባብ ወደ ውስጥ ከገባ በኋላ በሁለት ሮብለት ነው የገባው ሐሙስ ዕለት ኢንጌጅ ተደርጓል። ወደ ውስጥ ከገባ በኋላ እዛ ላይ ነው ከመቶ በላይ እንደገና የተገደለው። ስለዚህ ውስጥ ሲገባ የተገደለውን አይጨምርም። ይሄ ስልሳ ሰባት ውስጥ ከገባ በኋላ የተገደለው እስካሁን በእኛ ሁኔታ ከመቶ በላይ ነው። እስከነገ ድረስ ቆጠራ፣ የሬሳ ቆጠራ ናምን ከጨረስ በኋላ በሚዲያ እናቀርባለን። ያ አካባቢ የሶማሌ ክልል ልዩ ፖሊሶች ናቸው እዛ ያሉት እዛ ቦታ ላይ እና መከላከያ የለም። መከላከያ አልነበረም። ፍሮንት ላይ ወይም ከፊት ለፊት መከላከያ በቦታው አልነበረም። አሁንስ የመከላከያ አቋም ወይም ደግሞ መከላከያ አለ በቦታው ወይስ የሶማሌ ክልል ልዩ ኃይል ፖሊሶች ብቻ ናቸው ያሉት? መከላከያ የለም የሚለው መረጃ የተሳሳተ ነው። መከላከያ አለ። እዛ ግጭት የተፈጠረበት ከተማ አተገብ ባሪ የሚባል ከተማ ራሱ መከላከያ አለ። ስለዚህ ይሄ በሚዲያ የምንሰባው መከላከያ የለም ትክክል አይደለም። መከላከያ ቁጥሩ ካለው ሀገራዊ ወቅታዊ ሁኔታ በድሮ አንሶ ሊሆን ይችላል፣ ግን አለ። አሁን ደግሞ ኃይል ጨምሯል አሉ። ስለዚህ መከላከያ አሉ። ነገር ግን በወቅቱ በግዳጅ ቀጠናው ላይ የነበሩ የሰላትን እንጌጅ ያደረጉት የሶማሌ ዜ ኃይሎች ናቸው። እንግዲህ ለረጅም ጊዜ የአልሸባብ ታጣቂዎች ወደ ኢትዮጵያ ድንበር አልፈው ሲገቡ አይሰማ። ብዙ ጊዜ የሚወጡ መረጃዎች ይኖራሉ ከውስጥ ስልጠና እየሰጡ ወይም ደግሞ ከውስጥ የተወሰኑ ሰዎች እያነጋገሩ ከውስጥ ለመረበሽ ይሞክራሉ የሚል ነገር ነው እንጂ ለረጅም ጊዜ ድንበር አልፈው እንደዚህ ሲመጡ አልተሰማም እና የተለየ ምክንያት አለው። ያሁኑ ያገኛችሁት በመረጃ አዎ፣ አንደኛ ሲሞክር አይታይም የሚለው መረጃ ራሱ ስፈት ነው። ይሞክራል ሁሌ ሁሌ ነው የሚያዘው፣ ተሳክቶለት አንዳንዴ እንደዚህ በዚህ ድፍረት ያህል ተዳፍሮ ዜና በሚሆን ደረጃ ወደ ውስጥ ላይገባ ይችላል እንጂ ሁሌ ነው የሚሞክረው። በፈንጂ መሳሳቂ ለመግባት ብዙ ነው የሚሞክረው። ያው ሲከሽፍ አይታወቅም፣ ሲሳካ ይታወቃል። ሁለተኛ በአሁኑ ሰዓት ግን የመጠኑ አሁን የመጣበት መጠንና ዓላማው ከሌላውን ለየት ይላል ብሎ ያስኬዳል። አሁን የመጣበት ቀጥታ ኢትዮጵያ ውስጥ ቤዝ ለመስራት ነው ብሎ ብር ተግባር ፈጥሮ ለመመለስ ሊሆን ይችላል። በአሁኑ ሰዓት ግን ቤዝ ለመስራት ነው፣ ውስጥ ገብቶ ቤዝ ሰርቶ የውጊያ ቀጠና ለማድረግ ነው። ገፊ ምክንያቱ አንደኛ በሌሎች ሀይሎች ይሄ ቴሌኮም ስለተሰጥቶ ነው ብለን እናምናለን። በቀጠናው ያሉ ከግድቡ ጋር በተያያዙ ችግር ያለባቸው ሀይሎች በዚህ ቀጥታ በዚህ ጉዳይ ላይ እጃቸው እንዳለ መረጃዎች ያመለክታሉ። በሀገራችን ውስጥ ረሻ እየፈጠሩ ያሉ ሽብርተኛ ቡድኖችን ቀጥታ እዚህ ውስጥ እንዳሉ መረጃዎች ያሳያል። ስለዚህ ምናልባት በአሁኑ ሰዓት ክፍተት አለ የሚል መረጃ ተሰጥቷቸው ድሮ የነበረው የአይል የሴኩሪቲ ህል በምስራቅ ቀጠና አካባቢ የለም አንዳንድ ቦታዎች ላይ ችግሮች የተነሱ በዚህ ሳይድም መሰበፍ መፋት እንችላለን የሚል የመደፋፈር ሁኔታ ይኖር ይችላል። የተለወጡ ቀጠናዊ የፖለቲካ ሁኔታዎችም ገፋፍቶት ሊሆን ይችላል። ስለዚህ እሱን ቀስ ብለን እናየዋለን። አሁን በደንብ መረጃዎቹን ሳይሰበሰቡ መደምደም ይከብዳል። በእርግጠኝነት ግን ሸባብ ጣሊባን አፍጋኒስታን ይዣለሁ ካለ በኋላ በግል እኛም ቀጠናውን ሁሉ መያዝ እንችላለን የሚል ዓላማ ይዞ እንደተደፋፈረ እናውቃለን በመረጃ። ስለዚህ የእስላማዊ ኢምፓይርም ወደ ኢትዮጵያም እናስፋፋለን የሚል ሀሳብ አላቸው የሚል እነሳለን። ምን ያህል ነው የተማረኩት፣ ወይም ቁጥራቸው ምን ያህል ነበር? አልታወቀም። የአሁኑ በጣም ወደ አርባ ሀያ ሰላሳ ኪሎ ሜትር የሆም ኤሪያ ላይ ነው ምቹት የተፈጠረው። እነዛ ሰዎች የማስወጣት እንትኑ በጣም ሰራ የቆየው፣ እየተሰበሰበ ነው አሁን። የሞተውም የሚገኘውም መሳሪያውም እየሳየ ነው ቁጥሩን። ይህን እያነግርሽም በእርግጠኝ የገባው ኃይል ተደምስቷል። ከመቶ በላይ በአንድ ቦታ እንደተገደለ እናውቃለን። በርካታ መሳሪያዎች ትላንትና ተማርኳል። ትላልቅ መሳሪያዎችን ብሬን እንደዚህ ላውንች የመሳሰሉ እንግዲህ ቅድም ዛልኩሽ የሚሰራቸውን አንዳንድ የስኩሪቲ ስራዎች ቦርደር ላይ ካጠናከት በኋላ ለዚህ ጊዜ ሰተን እናወጣዋለን። ምድር በጣም አመሰግናለሁኝ ጊዜ ይርስጥልኝ። የሶማሌ ክልል ፕሬዚዳንት አቶ ሙስጠፌ ሙሀመድ ኡመር ተጨማሪ መረጃዎችንም ለሌላ ጊዜ እንደሚሰጡን ገልጸውልናል። ሌሎች ጥያቄዎችንም ያካተተ ምላሾችን ሰጥተውናል። በሰዓት እጥረት ምክንያት የተወሰኑትን ማካተት አልቻልም። የመረጃ ይሰጣሉ ያልነውን የቃለምልልሱን ክፍል ነው ያስደመጥናችሁ። በሌላ በኩል የአልሸባብ ተዋጊዎች ሮብለት በሶማሌ ክልል በሚገኙት የአኤቶ እና ዋሻቆ ከተሞች ድንገተኛ ጥቃት ከማድረሳቸው በፊት በደቡብ ምዕራብ የሚገኘውን የስልክ አገልግሎት ሙሉ ለሙሉ እንዲቋረጥ አድርገው ነበር። የቀድሞ የአልሸባብ ባልደረቦች ለአሜሪካ ድምጽ ሶማሌ አገልግሎት የሶማሌ ቋንቋ አገልግሎት እንደገለጹት ወደ ኢትዮጵያ ከገቡት አምስት መቶ የአልሸባብ ተዋጊዎች ውስጥ ከኢትዮጵያ ሶማሌና ኦሮሚያ ክልል የተቀላቀሉ ተዋጊዎች ይገኙበታል ብሏል። ቡድኑ የመጀመሪያውን ጥቃት ያደረሰበት በሶማሌ ክልል የሚገኘው ባኮል ከተማ አስተዳዳሪ የሆኑት መሀመድ አብዲ ታል እንዳረጋገጡትም በወረራው የተሳተፉ አብዛኞቹ የአልሸባብ ተዋጊዎች ኢትዮጵያውያን ሲሆኑ በሶማሊያ ጁባ ክልል በሶማሊያና በጁባ ክልል የሰለጠኑና ከአልሸባብ ጋራ ህብረት ያላቸው ናቸው ። ሁለት ቡድኖች መኖራቸውና አንዱ በድንበር ላይ የሚዋጋ ሲሆን፣ ሌላው አልፎ መግባቱንም የሶማሌ ቋንቋ አገልግሎት ዘገባ ይናገራል። ስማቸውን መግለጽ ያልፈለጉት የቀድሞ የአልሸባብ አባላት እንደሚሉት የቡድኑ ዓላማ ኢትዮጵያ ውስጥ ጥቁር ባንዲራቸውን መስቀል እና ጂሀድ በአፍሪካ ቀንድ አዲስ ግንባር ማስፋፋት መጀመሩን የሚገልጽ መግለጫ ማወጅ መሆኑንም ገልጸዋል። በኬንያና በሶማሊያ ብቻ ሳይሆን በኢትዮጵያ ውስጥም መንቀሳቀስ የሚችሉ መሆናቸውን ማሳየት እንደሚፈልጉም የቀድሞ የአልሸባብ ኃላፊ አቡ አሊያ አብራርተዋል። የአፍሪካ ቀንድ ጉዳዮች ተንታኝ የሆኑት ማት ብራይደን ይህ አልሸባብ ያደረሰው ጥቃት ምናልባትም ወደፊት በኢትዮጵያ በቋሚነት የሚንቀሳቀስ ተዋጊ እንዲኖር ለማድረግ የታሰበ ስልታዊ አላማ መጀመሪያ ሊሆን ይችላል ይላሉ። የተዋጊ ቡድን በሶማሊያና በኦሮሚያ ክልሎች መካከል በሚገኘው ባሌ ተራሮች ላይ ሊሰፍር እንደሚችልም ይጠቅሳሉ። ይህ በሀሩን ማሩፍ የተዘጋጀው ሰፋ ያለ የተንታኞችን አስተያየት ያካተተውን ዘገባ ወደ አማርኛ መልሰን በዌብሳይታችንና በፌስቡክ ገጻችን እናኖርላችኋለን። ከዚያ መከታተል ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እንወስዳችኋለን ወደ ኦሮሚያ እና ሶማሌ ክልልን የተመለከቱ የድርቅ ላይ የድርቅን ሁኔታ ያተኮረ ዘገባ ነው የምናቀርብላችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ በኦሮሚያ ክልል ቦረና ዞን እና በሶማሌ ክልል ለተከሰተው ድርቅ የክልሎቹና የፌዴራል መንግስት አፋጣኝ መልስ ባለመስጠታቸው ጉዳት መድረሱን ገልጿል። ኮሚሽኑ ባካሄደው ምርመራ ድርቁን ለመከላከል የተሰሩ ስራዎች ድርቁ አልተከሰተም የምላሽ አሰጣጥና የአቅርቦት ውስንነት መኖሩን ችግሩን አባብሶታል ሲል ገልጿል። ፀሐይ ዳምጠው ናት ዘገባውን ያጠናቀረችው እንደሚከተለው ይቀርባል። የኢትዮጵያ ሰብአዊ መብቶች ኮሚሽን በ2013 ዓ ም ማገባደጃ አካባቢ በኦሮሚያ ክልል ቦረና ዞን የተከሰተው ድርቅ ህብረተሰቡን ክፉኛ መጉዳቱን ገልጸዋል። በዞኑ ከ1983 ዓ ም ጀምሮ ድርቅ በተከታታይ ይከሰታል። በ2013 የተከሰተው እስካሁን ያለውን ጨምሮ 12 ጊዜ የዞኑ ነዋሪዎች ለከፍተኛ ድርቅ ተዳርጓል ስል ኮሚሽኑ ገልጿል። የድርቁ መንስኤ ተመሳሳይ መሆኑን የተናገሩት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ጽህፈት ቤት ሴት ኃላፊ አቶ በዳሳ ለሜሳ አስቀድሞ ድርቁን ለመከላከል የተሰራ ስራ እምብዛም ነው ሲሉ ተናግረዋል። ድርቅን ለመከላከል የተጀመሩ ፕሮጀክቶች ተግባራዊ አለመደረጋቸው፣ ለምሳሌ የቦረና ውሃ ፕሮጀክት በዲዛይን ችግር ምክንያት አገልግሎት መስጠት አልቻለን የሚል ምላሽ ነው ከተለያዩ አካላት ያገኘ ነው። ከመንግስታዊ ከሆኑት አካላት ያገኘ ነው። ስለዚህ ሌሎቹ ስራዎች አልተሰሩም ማለት ነው። የቦራ አካባቢ የሚከሰተውን ድርቅ በመከላከል ሰዎችና እንስሳቶች አካባቢ ላይ ጉዳት እንዳያደርስ ለማድረግ የተሰራ ስራ በጣም አናሳ መሆኑን የሚያሳይ ነው ማለት ነው። አንዱ በዞኑ ድርቅ ስከሰት መንግስት ቶሎ ይፋ ባለማድረጉና ችግሩ መኖሩን አምኖ ተቀብሎ ወደ ምላሽ መስጠት አለመግባቱ ህዝቡን ከፍተኛ ዋጋ ማስከፍ መከፈሉን ኮሚሽኑ አረጋግጧል ሲሉ አቶ በዳሳ ተናግረዋል። በዞን ደረጃ ድርቁን በተመለከተ አሳስመንቶችን እንዲሰሩ ሬኮመንድ እንዲያደርጉና እንዲከታተሉ የተቋቋመ ግብረ ኃይል አለ። ያ ግብረ ኃይል በወቅቱ ችግሩ ሰፍቶ ጉዳት ሳያደርስ በፊት ለኦሮሚያ ብሔራዊ ክልላዊ መንግስት ያንን አሳስመንት እንደ ላቱ ያ ባለመሰጠቱ የኦሮሚያ ክልላዊ መንግስት ያንን ሪስፖንስ ቶሎ ስላልሰጠ ችግሮቹ እየሰፉ እየሰፉ ጉዳት ማድረስ ሲጀምሩ በተለያዩ ሚዲያዎች ማህበራዊ ሚዲያዎች ጩኸት ችግሮች መጋላት ሲጀምሩ ነው። ይህ ኦሮሚያ ብሔራዊ ክልላዊ መንግስት ያንን በዞንና በወረዳ ደረጃ የተሰጠውን አሳስመንቱን ድጋሜ ሌላ አሳስመንት ሰርቶ ነው ወደ ሪስፖንስ የገባው ማለት ነው። በዚህ መካከል ጉዳቶች ደርሷል ማለት ነው። በቦረና ዞን በድርቅ ምክንያት መደበኛ የጤና አገልግሎት መቋረጡን፣ ትምህርት መቋረጡን፣ የመጠጥ ውሃ አቅርቦት አለመኖሩን ኮሚሽኑ በምርመራ ወቅት ያገኛቸው ግኝቶች ናቸው ያሉት አቶ በዳሳ፣ አሁን ባለው ሁኔታ ለሕብረተሰቡ ድጋፍ ሊደረግ ይገባል በማለትም ተናግረዋል። ችግሮቹ ከተፈጠሩ ኢንተርቬንሽን ከተጀመረ በኋላ ደግሞ አንዱ ማናጅመንት ጥሩ አልነበረም፣ ሁለተኛ የአቅርቦትም በቂ አልነበረም። ለምሳሌ ሰላሳ ሰው ድጋፍ የሚፈልግ ከሆነ ለሰላሳ ሰው የሚመጣው ስለሌለ ከሰላሳ ለአንዳ አምስቱ ብቻ ነው የሚቀርበው ማለት ሰላሳዎቹ የአምስቱን ድርሻ ነው በጋራ ሲጠቀሙ የነበረው። ስለዚህ ሰቶ ምላሽ በቂ አለመሆኑን የሚያሳይ ነው ማለት ነው። እንዲሁም ደግሞ ለከብቶች ለተለያየ ለመድኃኒት፣ እንዲሁ በአንዳንድ በኩል የሚመጡ ጉዳዮች ደግሞ ምስመና ሲደረጉ እንደነበር ለምሳሌ ለከብቶች ሲሰጥ የነበረው ሳር በሌላ እጅ ገብቶ በሽያጭ ሲያደርግ ሲገዙ እንደነበር መግዛት ያልቻሉ ደግሞ ከብቶቻቸው ከእጃቸው እየሞቱ እየሞቱ እንዳልቁ የሚያሳይ ሁኔታዎች ነበረ፣ ማለት ነው። መጋቢት አካባቢ ላይ ዝናብ ዘንቧል። ዝናብ ሲዘምት በአንዴ ሪስቶራ አያደርጉ ይህ የጉዳት የደረሰባቸው ሰዎች ሕይወት በአንድ የሚያስተካክል አይደለም ማለት ዝናብ መዝነቡ ብቻ ችግሩን አይፈታም ማለት ነው ስለዚህ ሁላው ሰዎች ችግር ላይ መሆናቸውን ነው የሚያሳየን ማለት ነው በተመሳሳይ በሱማሌ ክልል በተከሰተው ድርቅ አስር ዞኖች ላይ ጉዳት መድረሱን የገለጸው ኮሚሽኑ በክልሉ የተደረገው ቅድመ ዝግጅት አናሳ መሆኑን ገልጸዋል አቶ አብዱልናስር በረከት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ ናቸው ድርቁ ከተከሰተ በኋላም የተሰጠው ምላሽ በቂ አልነበረም ሲሉ ገልጸዋል ከተከሰተ በኋላ ድርቁ መንግስት የሰጠው ምላሽ ካለው አቅም አንጻር ሲታይ ጥሩ የሚባል ነው። በተለይ ምላሽ ሲሰጥ የነበረው በአጠቃላይ እኛ ባየነባቸው ቦታዎች እና ባለን መረጃ መሰረት ምላሽ በደንብ ሲሰጥ የነበረው በመንግስት በኩል ነው። የክልሉ መንግስት ያው ሪሶርሶችን በማስተባበር ምግቦችን በማቅረብ ውሃ በማቅረብ እና የተለያዩ አገልግሎቶችን በማቅረብ ምላሽ ሰጥቷል። ግን ያው ካለው ሪሶርስ አንጻር በቂ ነው የሚባል እና እንስሳቶችን ለመታደግም ሆነ ሰዎችም ጉዳት ላይ እንዳይደርሱ ለማድረግ ሙሉ በሙሉ እየደረሰ አልነበረም። በክልሉ አንዳንድ ዞኖች ዝናብ እያገኙ መሆናቸውን የገለጹት አቶ አብዱል ናስር ዝናቡ ተስፋ የሚጣልበት አለመሆኑን ገልጸው መንግስት ትኩረት ሰጥቶ መከታተል አለበት ሲሉ ተናግረዋል። በሰበሰብነው መረጃ መሰረት በተለይ አሁን በሸበሌ ዞን በጣም ተጎድቶ እኛም ያየ ነው አካባቢ የዝናቡ መጠንም አሁንም ቢሆን አናሳ የሚባል የዝናብ መጠን ነው የዘነበው እና አሁንም ቢሆን ቅድመ ዝግጅት ያስፈልጓል። የተወሰነ ጋብ ብሏል። ውሃ ትንሽ ተገኝቷል። አሁን እሱን የተጠቀሙ የሚሞቱ እንስሳትና ሕዝቡም የመጠጥ ውሃ የተወሰነ የሚያገኝበት አጋጣሚ ነው አሁን ያለው ግን፣ አሁንም ቢሆን ከዚህ በኋላ የሚመጣው ረዘም ያለ ዝናብ የሌለበት ወቅት መንግስት ተዘጋጅቶ ሌሎች ድርጅቶችም ከመንግስት ጋር ጎን ለጎን የሚሰሩ አካላት ከአሁኑ ቅድመ ዝግጅት አድርገው ለሚመጣው የደረቅ ጊዜያቶች ዝግጅት እንደሚያስፈልግ ነው የገመገም ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ቦረና ዞን እና በሶማሌ ክልል በተከሰተው ድርቅ ላይ ዛሬ ባወጣው መግለጫ ላይ የሶማሌ ክልል ፕሬዝዳንት አቶ ሙስጠፌ መሐመድ ከአሜሪካ ድምጽ ጋር በነበራቸው ቆይታ የክልሉ መንግስት በተቻለው መጠን ድጋፍ ለሚሹ ዜጎች እርዳታ እያቀረበ መሆኑን ተናግረዋል። በቀጣይም የኮሚሽኑ ሪፖርት ላይ ሰፋ ያለ ምላሽ እንደሚሰጡም ተናግረዋል። የኦሮሚያ ቦሰ ጎኖፋ በኩሉ በድርቅ ለተጎዱ ዞኖች እርዳታ እያደረሰ መሆኑን መዘገባችን ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ ላይ ከፌዴራል መንግስት ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት መልስ ለማግኘት ያደረግነው ጥረት ለዛ ዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 19 2014 ዓ.ም ዝግጅታችን ነው። ዝግጅቶቻችንን አዳምጣችሁ አስተያየቶቻችሁን ለማካፈል 202 251 3505 የዋትሳፕ ቁጥራችን ነው። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በሁለቱም ላይ አስተያየቶቻችሁን ልታካፍሉን ትችላላችሁ። በተጨማሪም በፌስቡክ ገጻችን በውስጥ መስመር መልእክታችሁ ልታደርሱን ትችላላችሁ። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይም መልእክት ብታስቀምጡ ይደርሰናል። አሁን ወደ ተከታዩ ዘገባችን እንውሰዳችሁ የነዳጅ ድጎማ ተጠቃሚ የሆኑ አሽከርካሪዎች ትግበራው ላይ እየታዩ ባሉት ችግሮች ምክንያት መንግስት በሰጠን እድል እየተጠቀምን አይደለም አሉ። የንግድና ቀጠናዊ ትስስር ሚኒስቴር በበኩሉ የነዳጅ ድጎማ አሰራርን ለመተግበር ስራ ላይ የዋለው ቴክኖሎጂ ውጤታማነቱ ተረጋግጧል፣ ሆኖም በሂደት የሚታዩትን ችግሮች ለማስተካከል አተገባበሩን የሚቆጣጠር ግብረ ኃይል አቋቁመን እየሰራን ነው ብሏል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል። መንግስት ካለፈው የሰኔ ወር መጨረሻ ጀምሮ የነዳጅ ድጎማ ተጠቃሚ የሚሆኑና የማይሆኑ ተሽከርካሪዎችን በመለየት አዲስ የነዳጅ ድጎማ ስርዓት መዘርጋቱን የንግድና ቀጣናዊ ትስስር ሚኒስትር ዴኤታ አቶ ሐሰን መሐመድ ለቪኦኤ ተናግረዋል። የነዳጅ ድጎማው ተጠቃሚ የሚሆኑት የሕዝብ ማመላለሻ ተሽከርካሪዎች ብቻ እንደሆኑ የሚናገሩት አቶ ሐሰን እነዚህ ተሽከርካሪዎች የነዳጅ ክፍያቸውን በዲጂታል ስርዓት በቴሌ ብር አማካኝነት የሚፈጽሙበት አሰራር እንደተዘረጋም ገልጿል። በዚህ ዲጂታል ስርዓት ክፍያ ለመፈጸም በርካታ ተሽከርካሪዎች መመዝገባቸውንም ይናገራሉ። አሁኑ የተመዘገቡት በትራንስፖርትና ሎጂስቲክ ሚኒስቴር 1 ሺህ 345 ናቸው። በየቀኑ የሚመዘገቡም አሉ። ወደ ሰባ ሁለት ፐርሰንት ተመዝግቦ ሌሎችም የቀሩትን በእግት ነው የምናስተካክላቸው። የነዳጅ ድጎማ ተጠቃሚዎች የሆኑ ተሽከርካሪዎች በተዘረጋው ዲጂታል የገንዘብ ማስተላለፊያ ስርዓት ክፍያ እንዲፈጽሙ ቢደረግም በአዲስ አበባ ያነጋገርናቸው አሽከርካሪዎች ደግሞ የአሰራር ስርዓቱ አስቸግሮናል፣ በዚህ የተነሳም የድጎማው ተጠቃሚዎች መሆን አልቻልንም ይላሉ። አቶ ሞላ ጥላሁን የታክሲ አሽከርካሪ ናቸው። እኔ በበኩሌ መቼም ደስ ብሎኛል፣ ግን አንዳንድ ጊዜ አንዳንድ ነዳጅ ማደያዎች ሲስተሙ የለም እያሉን እንደገና ወደ ሌላ ነዳጅ ማደያ ስንሄድ ነዳጅም ስለምናባክን በተወደደ ነዳጅ ያ ነገር ቢስተካከል ቆንጆ ነው። አቶ ሙሉጌታ ታደሰ የሚባሉ አሽከርካሪ ደግሞ የዲጂታል ስርዓቱ ላይ አሽከርካሪዎች ግንዛቤ እንደሌላቸው ይገልጻሉ። አብዛኛው የታክሲ ሹፌሮች ሲስተሙም ራሱም አንደኛ አልገባቸውም ሁለተኛ ደግሞ የገባቸውም ሲሄዱ ሲስተም የለም የሚል አለ። እንደዚህ አይነት ችግሮች ይታያሉ። ቴሌ ብር ተመዝገቡ ተብለን ቴሌ ብር ተመዝግበናል። ነገር ግን ኔትወርክ የለም ነው የሚሉት። ይህ ነው ችግሩ እንጂ እንግዲህ ድጎማው እንዳለ ሰምተናል። ደግሞ ሲስተሙን ራሱ እንዴት እንደሆነ በቴሌ ብር እንዴት እንደሚከፈልም አብዛኛው የታክሲ ፌሮች አውቁ ግንዛቤው ቢቀርም እንዴት ቆንጆ ነበረ። ስለዚህ ጉዳይ የተጠየቁት ሚኒስትር ዴኤታው አቶ ሐሰን መሐመድ ግብረ ኃይል በማቋቋም ከአጠቃላይ አሰራሩና ከዲጂታል ስርዓቱ ጋር የተያያዙትን ችግሮች ለማስተካከል እየሰራን ነው ብለዋል። ክፍተቶች አሉ። በጋራ በቅንጅት በትብብር ከተለያዩ ተቋም ጋር አብረን እየሰራን እንገኛለን። በጣም ብዙ ተሽከርካሪዎች እየተጠቀሙ ነው። ይሄ ደግሞ ኢንተርኔትን ባለበት በሌለበት የሚሰራ ትለብር፣ ኢንተርኔት አያስፈልገውም። ስልኩ ብቻ ይሰራ። በጣም ሶፊስቲኬትና አስቸጋሪ አይደለም። ዝም ብል ነው በጣም ቀላል ነው። እና እኔ እንደዚህ አይነት መረጃ የለኝም፣ ግን ካለ የሚስተካከሉ ነገሮች ሊኖሩ ይችላሉ። ተሞክሮ በጣም ሰክሰስፉል ነው። ክፍተቶችን ማስተካከል ነው። ግብረ ኃይሉ በዚህ ዙሪያ ላይ የሰራ ቀን ከሌሊት እነዚህም እየሰራ እንገኛለን። ከዚህ ጋር አብሮ የሚታየው ጉድለት ደግሞ የአሽከርካሪዎች አዳዲስ አሰራርን ያለመቀበል ችግር እንደሆነም ተናግረዋል። ትልቁ ችግሩ አንዳንድ ሪዚስት የሚያደርጉ ሰዎች አሉ። በአጠቃላይ አክሰፕታንሱ የሰው ባህሪ አዲስ ባህል ለሀገራችን ስለሆነ በቴክኖሎጂ ዲጂታል መኒ ትራንስፈር የሚለው መቀበሉ ትንሽ ላይ ትንሽ አለ። ነገር ግን በአጠቃላይ ቅብልነቱ ከፍተኛ ደረጃ ወደ ሰባ ሁለት ፐርሰንት ደርሷል። ከነጉለቶቹ ሰክሰሱ ነው ለማለት ይቻላል። አሽከርካሪዎች የሚያነሱት ሌላው ችግር የተደረገው የነዳጅ ድጎማ በቂ አይደለም የሚል ነው። ሰባ ብራው ምንድን ነች? ምቀዳው አርባ አምሳ ብር ነው ኦልሬዲ ማለት ነው እና ምንም ትርጉም የለም። ሰባ ብር መጣ አልመጣ ምንም ትርጉም የለም። ነዳጅ በጨመረ ቁጥር እስፔር እራሱ ሁሉ ነገር ነው የጨመረ እና የምታገኘውና የምታወጣው እንትን። አንዳር ሚኒስትር ዴኤታው አቶ ሐሰን መሐመድ በበኩላቸው መንግስት አሁንም 75 ከመቶ የሚሆነውን የነዳጅ ዋጋ እየደጎመ እንደሆነ ገልጸው ድጎማው በቂ አይደለም የሚለው አስተያየት ተገቢ እንዳልሆነ ተናግረዋል። ዘጠኝ ብር አካባቢ ነው የሚደጎመው። ዘጠኝ ብር ደግሞ በአንድ ሊትር ቀላል አለ። 75 ፐርሰንት እየደጎመ ነው መንግስት። ያለው 25 ፐርሰንት ነው አሁን ለተጠቃሚ እንዲተላለፍ የተደረገው እና በጣም ዝቅተኛ እንትን ነው የሚደርሳቸው መንግስት ያን ያህል የሸከመ እንደገና አነሰን የሚሉት ሰዎች ባለፈው ጊዜ መቶ በመቶ መቶ ፐርሰንት መንግስት እንትን እንዲል ነው የሚፈልጉት መሰለኝ። እሱ ደግሞ ባለን ሀገራችን ነባራዊ ሁኔታ አግባብ አይደለም የሚል ሀሳብ ነው ያለን። በየጊዜው ቀስ በቀስ እየተነሳ ያለው የነዳጅ ድጎማ የኑሮ ውድነቱን እያባባሰ ይገኛል ለሚለው አስተያየትም አቶ ሀሰን በተጨባጭ መረጃ ላይ ያልተደገፈ ሀሳብ ነው የሚል ምላሽ ሰጥቷል። እያንዳንዱ ሰው ከመሬት ተነስቶ ያለምንም መረጃ እነዚህ ተሽከርካሪዎች የምንደጎመው ሕዝብ ነው እና ታሪፍ ይወጣል። ያ ታሪፍ ደግሞ ከሚደጎመው ጋር አብሮ መሄድ መሆን አለበት። ክትትል እያደረግን ድጋፍን እናደረጋለን፣ በተለይ ዝቅተኛ ገቢ ላላቸው የማህበረሰቡ ክፍል እንዳይጎዱ መንግስት ከፍተኛ ጥረት ያደረገ ነው። መንግስት የኑሮ ውድነትን ለማረጋጋት አሁንም እንደ ስኳር፣ ዘይት፣ ስንዴና ሌሎችም ሸቀጦች በድጎማ ከውጭ እየገዛ በማቅረብ ላይ መሆኑንም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ወደ ተከታዩ ዘገባችን ስንወስዳችሁ የኑሮ ውድነት በተለይ በጡረታ ገቢ የሚተዳደሩ ሰዎችን በእጅጉ እየጎዳ ነው ትለናለች። ስመኝሽ የቆየ ጡረተኞችን በማነጋገር ባጠናቀረችው ተከታዩ ዘገባ። አቶ ስለሺ ወጋየው የዛሬ 24 ዓመት ጡረታ ከመውጣታቸው በፊት በማዕድንና ኢነርጂ ሚኒስቴር ውስጥ አርባ ዓመታት አገልግለዋል። በወቅቱ 2000 ብር ደሞዝ ያገኝ ነበር። ጡረታ ሲወጡ ገቢያቸው ወደ 600 ብር ገደማ ዝቅ አለ። ከጥቂት ዓመታት በፊት መንግስት ያደረገውን የጡረታ ማሻሻያ ተከትሎ አቶ ስለሺ አሁን በወር የሚያገኙት የጡረታ ገንዘብ ወደ 2300 ብር ከፍ ቢልም አሁን ካለው የኑሮ ውድነት ጋር ሲነጻጸር የትኛውንም የኑሮ ቀዳዳቸውን አይሸፍንም። እንደነገርኩች ወደ ሁለት ሺ ሶስት መቶ ምናምን ፕሮታ ገቢ አገኝ። ከዚህ ውስጥ መብራት እንኳን እስከ ሺ አምስት መቶ ሺ አራት መቶ የሚከፍሉበት ጊዜ ነው ያለው። ከዚህ የሚከረውን እንግዲህ ገምች፣ ሌላቸው ወጪ ሳይጨምሩ ማለት ነው። የውሀ አለ የአስቤዛና የምናምኑ ታይሙ። በዛ ላይ ቤክራይ ቢኖረኝ ደግሞ ቤክራይ ውስጥ በሆን ኖሮ ኑሮ፣ የበለጠ እንትን ይሆን ነበረ። ይሄ መቼም በጡረታ ቶቻዘያጀራሉ ማለት አይደለም። በሀምስት ዓመታቸው ጡረታ እንደወጡ የሚገልጹት አቶ ስለሺ አሁን የሚታየውን የኑሮ ውድነት መቋቋም የቻሉት በግል ተቋማት ሰርተው በሚያገኙትና በልጆቻቸው ድጋፍ መሆኑን ይገልጻሉ። ገና የመስራት አቅሙ ስለነበረኝ በግል ድርጅቶች ገብቼ ስራ መስራት ጀመርኩኝ። እስከ ቅርብ ጊዜ እየሰራሁ ነው። አሁንም ትንሽ የሞካከል ኩኖ እየሰራሁ ነው ያለሁት እና በዛ ድጋፍ ነው ኑሮ የምመራው እንጂ ይሄ የሁለት ሺህ ምናምን ወታገቢ የማምራትም አይከፍልም። የአውቶሞቲቭ ኢንጂነሪንግ ባለሙያ የሆኑትና ለረጅም ዓመታት በገንዘብ ሚኒስቴር በመንግስት እርሻ እንዲሁም በመንገድ ትራንስፖርት አገልግለው ከሁለት ዓመት በፊት ጡረታ የወጡት ወይዘሮ ትዕግስት አሰጋሂኝ ደግሞ በጡረታ የሚያገኙት ገንዘብ 2900 ብር ነው። በግልና በመንግስት ዩኒቨርሲቲ ልጆቻቸውን ለሚያስተምሩት ወይዘሮ ትዕግስት የጡረታ ገቢያቸው መተዳደሪያ ሊሆናቸው እንቻ ይገልጻሉ። ምንም አያኖርም። ያው ሁለት ሺ ዘጠኝ መቶ ብር ማለት ምንም ማለት አይደለም። በአሁኑ የኑሮ ውድነት ላይ ያኖራል ብለሽ የምታስቢው ነገር አይደለም። ከአንድ ቦታ ወደ አንድ ቦታ ለመሄድ እንኳን ትራንስፖርቱ በጣም ከባድ ነው። ሚኒመም አስር ብር ነው ታክሲ እንኳን እና የትም አትሄጂም። ያው ትራንስፖርቱን ኮስት ስለሚያደርግልሽ የኑሮ ውድነት ጤፉን ዛሬ ስድስት ሺ ብር ነው ቤቱንም ያው በአለም እንትን ያለ ነው ታውቂያለሽ። ሁሉም ነገር በጣም የተወደደ ነው እና በዚህ ብር ይኖራል ማለት በጣም አስቸጋሪ ነው፣ ከባድ ነው። ለልጆች አሉኝ፣ ዩኒቨርሲቲ ተማሪዎች ናቸው። አንዷ የግል ነው የምትማረው፣ አንዱ የመንግስት ዩኒቨርሲቲ ነው የሚማረው እና ከባድ ነው። በዚህ ብር መኖር አይቻልም። ይሄ እኮ የቀን ወጪ ማለት ነው፣ ሁለት ሺህ ዘጠኝ መቶ ብር እና በጣም ከባድ ነው። የወር ወጪ ለመሸመት ምንም አይችልም። በምንድን ነው እርስዎ ኑሮ ነው የሚደጉሙት? ያው ትንሿን የሚያስተምሩልኝ እህቶቼ ናቸው ያስተምሩልኛል። ትልቁ የመንግስት ትምህርት ቤት ነው። ያው ለሱም አንዳንድ ነገር የሚያስፈልገ ወጪ ይልኩለታል። እንጂ ምንም ሌላ መተዳደሪያ የለንም። ወይዘሮ ትዕግስት በወር የሚያገኙት ሁለት ሺ ዘጠኝ መቶ ብር የወር አስቤዛቸውን እንኳን አሟልቶ አይገዛም። ይሁን እንጂ ልክ እንደርሳቸው በመንግስት መስሪያ ቤቶች ለአመታት አገልግለው ከእሳቸው ባነሰ እጅግ ዝቅተኛ ገቢ ብቻ ያለ እርዳታ መኖር የከበዳቸው የመንግስት ጡረተኞች መኖራቸውን በሐዘኔታ ያስረዳሉ። የባሰ የባሰ የባሰ ነው፣ በጣም የባሰ ነው። አንዳንዱ ቤት የሌለው አለ፣ ኪራይ መክፈል አቅቶት በጣም እንደገና በጣም ትንንሽ የሆኑ ቤቶች ውስጥ ከተማ ርቀው ወጥተው ይሄ በህገ ወጥ የተሰሩ ቤቶች ውስጥ የሚኖሩ አሉ። ምክንያቱም ኪራይ መክፈል ስለማይችሉ ከሰዎች ጋር ለመገናኘት አስቸጋሪ ነው። ከኔ ከምኖርበት የባሰ ኑሮ ነው የሚኖሩት እና አስቸጋሪ ነው። ኑሮውን መቋቋም አልቻለም ሰው። በባህር ዳር ከተማ ፋሲሎ ሁለተኛ ደረጃ ትምህርት ቤት ለ38 ዓመታት የሰውነት ማጎልመሻ መምህር የነበሩትና ከሶስት ዓመት በፊት ጡረታ የወጡት የ62 ዓመት አዛውንት አቶ እንዳለው ጥላሁንም እንዲሁ የሚያገኙት 400 ብር የጡረታ ደሞዝ የቤት እመቤት የሆኑ ባለቤታቸውንና አራት ልጆቻቸውን በኪራይ ቤት ለማስተዳደር የማይችል በመሆኑ በውጭ የሚኖሩ ወዳጆቻቸውን እጅ ለማየት መገደዳቸውን ይገልጻሉ። በጣም የሚያሳዝን ነገር አሁን በጓደኛ ጓደኞች፣ እናንተ የምትኖሩበት አንዳንድ አሜሪካ የሚኖሩ አሉ፣ ጓደኞች አለኝ። በእነሱ እርዳታ ናለው ትሬ እነሱ በሚዘግሙኝ ትጎማ ነው እንጂ፣ እና በእግዚአብሔር ኃይል ነው ያለነው እንጂ የኖሮ ሁኔታ በጣም የሚያሳዝን ነው። አቶ እንዳለው በዚህ ዕድሜያቸው የሰው እጅ ማየታቸው ይክፋቸው እንጂ በተለይ በመንግስት ፋብሪካዎች ውስጥ ይሰሩ የነበሩና አሁን ከ መቶ ብር ባነሰ የጡረት ገቢ የሚተዳደሩ ጓደኞቻቸውን ሲያዩ የበለጠ ያዝናሉ በተለይ የጨርቃጨ ፋብሪካ የሚሰሩ የነበሩ ሰዎች ደግሞ አሉ በጣም ደግሞ እነዛ ደግሞ ስታይ ትስራኛለች እና ንግደው አንዱም በአንዱ በማይተመጽናት ነው እንጂ የኖሮ ጉዳይ በጣም በጣም እጅግ አሳሳቢ ነው ነበር ጉዳይ ና ያለበት በቃ ኮንስታንት የሆነች ሁለት መቶ ብር ሁለት መቶ አምሳ ብር ሶስት መቶ ብር ነው የሚያገኙት እነዚህ ሰዎች እንደት እንደሚገኖር እንደሆነ እኔ ራሴ በጣም ራሴ ይገርመኛል። በጣም ይገርመኝ በጣም በጣም የሚያሳዝን ነገር ነው እና በዚህ ላይ ደግሞ እንደገና ኮምፒተሪስ ደግሞ ልጆቻቸው ተመርቀው ስራ አጥተው የልጅ ጡረታ ሆኖ ደግሞ ቤታቸው ደግሞ የሚበላ ሰው አለ። ይህ ደግሞ ሌላው የበርካታ ጡረተኛ አረጋውያን ችግር ነው። በብዙ መከራ ውስጥ አሳድገው እናስተምረው ለቁም ነገር ሲበቁ ይጦሩኛል ያሏቸው ልጆቻቸው ከተለያዩ ዩኒቨርሲቲዎች ተመርቀው ስራ ማግኘት ባለመቻላቸው ተመልሰው የጡረተኛ ወላጆቻቸውን እጅ ጠባቂ መሆናቸው የበርካታ ወላጆችን ልብ ይሰብራል፣ ተስፋም ያስቆርጣቸዋል። የእኛም ልጆች በቃ ተመርቀው ስራ ካላገኙ እነሱ ኳራቲ የሚደቁመን ይጠሩናል ያላ ቸው ነገር ደግሞ ረቤት ላይ ትቁጭ አሉ። ከእኛ ጋር እየተካፈሉ ያለችው የጡረታ ገንዘብ አብረው ይበራሉ እና እኔ ባለቤት አሰራ የቤት ሜሬት ናት። እኔ በጡረታዬን አለሁት እና በጣም ያለው ስቃይ፣ በጣም ትግ ኑሮ፣ በትግል ነው ያለው ቦታ ኑሮ በትግል ቦታ ለአመታት በሙያቸው አገልግለውና በርካታ የኑሮ ውጣ ውረድን አሳልፈው ማረፍና በልጆቻቸው መጦር ይመኙ የነበሩ በርካታ አረጋውያን በአሁኑ ሰዓት በሀገሪቱ የሚታየው አለመረጋጋት ግጭት የኮቪድ-19 ወረርሽኝና የኢኮኖሚ መዋዠቅ ባስከተለው የኑሮ ውድነት ምክንያት የተመኙትን ኑሮ ሳያገኙ በምትኩ ኑሮን መቋቋም አቅቷቸው ለከፍተኛ ድህነትና የጤና መጓደል መዳረጋቸውን ይገልጻሉ። መንግስትና የሚመለከተው አካል ችግራቸውን አይቶ መፍትሄ እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅታችንን አጠናቀል እንሰናበታችሁ ጥቂት ደቂቃዎች ይቀሩናል። በቀሩን ጥቂት ደቂቃዎች። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ፕሬዚደንት ጆ ባይደን በዓለም ዙሪያ የተቀበሩ ፈንጂዎች አጠቃቀምን ለመገደብ ቁርጠኛ ሆነዋል። የዚህ ፖሊሲ ለውጥ መኖር ፕሬዚደንቱ እነዚህ መሳሪያዎች ጦርነቱ ከቆመ ረጅም ጊዜ በኋላ ሕጻናትን ጨምሮ በሲቪሎች ላይ የሚያደርሱትን ጉዳት የተገነዘቡ መሆኑን ያሳያል ይላል ርዕስ አንቀጹ ሀተታውን ሲጀምር አዲሱ ስምምነት ከኮሪያ የባህር ሰርጥ ውጭ ያለውን የዩናይትድ ስቴትስን የተቀበሩ ፈንጂዎች ፖሊሲ በኦታዋ ስምምነት ከተገለጹ ቁልፍ መስፈርቶች እንዲሁም ጸረ ሰው ፈንጂዎችን መጠቀም፣ ማከማቸት፣ ማምረት፣ ማስተላለፍን ከሚከለክለው ዓለም አቀፍ ስምምነት ጋር ይስማማል ያለው ርዕሰ አንቀጽ በኮሪያ የባህር ሰርጥ ያለው ልዩ ሁኔታና የዩናይትድ ስቴትስ ደቡብ ኮሪያን ለመከላከል ያላት ቁርጠኝነት ዩናይትድ ስቴትስ በአሁኑ ወቅት በኮሪያ ሰርጥ ያላትን የጸረ ሰው ፈንጂዎች ፖሊሲ እንዳትቀይር ይከለክላል ሲላ አመልክተዋል። ዩናይትድ ስቴትስ የተቀበሩ ፈንጂዎች አታመርትም፣ አትሰራም ወይም የጸረ ሰዎች ፈንጂዎችን በይዞታነት አትይዝም ወይም አንዳንድ ነገሮችን ለመደምሰስ የተቀበሩ ፈንጂዎችን ለማስወገድ ካልሆነ የጸረ ሰው ፈንጂዎችን አትጠቅምም ሲልም የርዕስ አንቀጹ ጽሑፍ የመንግስትን አቋም አስታውቋል። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ ከኮሪያ የባህር ሰርጥ ውጪ የተቀበሩ ፈንጂዎችን አትጠቀምም ወይም እንዲጠቀሙ አታበርታታም፣ አታግዝም ወይም ከኮሪያ የባህር ሰርጥ ውጪ የኦተዋ ስምምነት የተከለከሉትን እንዲጠቀሙ አታነሳሳም። ዩናይትድ ስቴትስ የኮሪያን የባህር ሰርጥ ለመከላከል የማይጠቅሙ የጽረት ሰዎች ፈንጂዎችን ክምችት ለማስወገድ ትፈልጋለች ብሏል። ዩናይትድ ስቴትስ የኦተዋ ስምምነት እንዲከበር የሚያስችሉ አስፈላጊ ቁሳቁሶችና መፍትሄዎችን ማፈላለጓን ትቀጥላለች። በዚያው መጠንም ዩናይትድ ስቴትስ ከአጋሮቿ ጋር የገባችውን ቃል መጠበቋን መቻሏን ታረጋግጣለች ሲልም ጽሑፉ አመልክቷል። የፖለቲካና የወታደራዊ ጉዳዮች ዋና ረዳት ሚኒስትር ስታን ብራውን የዩናይትድ ስቴትስ ድርጊት ሩሲያ ዩክሬን ውስጥ ከምታደርገው ድርጊት ተቃራኒ ነው ማለታቸውን የጠቀሰው ርዕስ አንቀጽ ዩክሬን ውስጥ የሩሲያ ኃይሎች የምድር ውስጥ ፈንጂዎችን ጨምሮ ተቀጣጣይ መሳሪያዎችን ኃላፊነት በጎደለው መንገድ በሲቪሎችና ለሲቪሎች ጠቀሜታ ባላቸው መሰረተ ልማቶች ላይ እጅግ የከፋ ጉዳት ያደርሳሉ ማለታቸው ሳቸውን ጠቅሰዋል። በመጨረሻም ረዳት ዋና ሚኒስትሩ ብራውን በመቀጠል ዩናይትድ ስቴትስ በዓለም መደበኛ የሆኑ የጦር መሳሪያዎችን የማስወገድ እርምጃን በመምራቷ ኩራት ይሰማታል። እንደ ኤሮፓ አቆጣጠር ከ1993 ጀምሮ ከ100 በላይ በሚሆኑ አገሮች ለዓለም አቀፍ ሰላም መስፈን፣ ደህንነት መረጋገጥ መደበኛ የጦር መሳሪያዎች እንዲወድሙ በሚያደርጉት ፕሮግራሞቻችን አማካኝነት ከ4.2 ቢሊዮን ዶላሮች በላይ ኢንቨስት አድርገናል ብለው መናገራቸውን ገልጾ አሁንም ሰብአዊነት ላይ ትልቅ ጉዳ ጉዳት የሚያስከትሉትን ጸረ ሰው ፈንጂዎችን ለማስወገድ የምናደርገውን ይህን አስፈላጊ ስራችንን በመቀጠል ትብብራችንን እንቀጥልበታለን ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ የያዝነው ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸውን ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን ሲያቀናብርልን ቆይቷል። ሲ በሚገኙና በመላዊ አከሞች በሚገኙ ዘጋቢዎቻችንና በባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት ደግሞ በሌሎች ዝግጅቶች እንገናኛለን። ለዛሬው ሰላም በደህና ደሩ። Gidi gidi gidi wa.